የአሜሪካ ድምጽ ነው በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት መጋቢት 24 2016 ዓ ም መሰናዷችን ጀመረ ¶¶

ጠቅላይ ሚኒስትሩ በበዓለ ሲመታቸው ዋዜማ ከተለያዩ የፖለቲካ ፓርቲዎች ጋር ተወያይተዋል። በደንብ አብራርተው ነው እያንዳንዱን ጥያቄ ሲመልሱልኝ የነበረውና ስለዚህ እንግዲህ ባሉት መሰረት ከሆነ ለወደፊት ተስፋ ሰጪ ነው ብዬ ነው ማስበው። እኔ ማይሆን ጨዋታ ውስጥ ገብተን ደግሞ ሕዝቡን ማሳሳት አስፈላጊ ስላልሆነ እዚህ ነው፣ በእኔ አመለካከት ውሳኔያቸውን አከብራለሁ

የሰማችሁት በስብሰባው ላይ ከተገኙ እንዲሁም ደግሞ ካልተገኙ የፖለቲካ ፓርቲዎች የተውጣጣ ድምጽ ነው። በምሽቱ በዚህ ዙሪያ ዘገባ ይኖረናል። ሌሎች ዓለም አቀፍና የሀገር ውስጥ ዜናዎችና ዘገባዎችን ይዘን ነው ወደ እናንተ የመጣ ነው። ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ እስከ ምሽቱ አራት ሰዓት ድረስ አብሬያችሁ እቆያለሁ። ኤደን ገረመው ነኝ። ጽዮን ግርማ ዋና አዘጋጇ፣ ኤልያስ አስማራ ደግሞ ስርጭቱን ከስቱዲዮ በመሆን ያቀናብርልናል። ከመላው የአሜሪካ ድምጽ

ስቱዲዮ እና እንዲሁም ደግሞ የዲጂታል ባለሙያዎች ጋር በመሆን አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። ዝግጅታችንና ስርጭቶቻችንን ከመደበኛው የሬዲዮ ሞገድ በተጨማሪ በቪያማሪክ ፌስቡክ ገጽ ላይና ድረ ገጽ ላይ እንድትከታተሉ በአክብሮት እንጋብዛለን። አሁን ከአለም ዙሪያ ወደተሰባሰቡ ዜናዎች እንሻገር። ጤና ይስጥልኝ፣ እንደምናመሻችሁ ከሰአቱ የዓለም ዜናዎች ጋር አሉላ ከበደ ነኝ።

በቅድሚያም ርዕሰ ወሬዎቹን አደም ፋራ በምክትል ጠቅላይ ሚኒስትር ማዕረግ ተሾሙ። የጀርመኑ የመንግሥት ግልበጣ ሙከራ ተጠርጣሪዎች ፍርድ ሊቀርቡ ነው። በእስራኤል የአየር ድብደባ ጋዛ ውስጥ የሚንቀሳቀስ አንድ ዓለም አቀፍ የረዴ ድርጅት ሰራተኞች ተገደሉ። ኮንጎ የመጀመሪያዋን ሴት ጠቅላይ ሚኒስትር ሰየመች። የሚሉት ይገኙበታል። አሁን ወደ ዝርዝሩ። አደም ፋራ በምክትል ጠቅላይ ሚኒስትር ማዕረግ ተሾመዋል።

የገዢው ብልጽግና ፓርቲ ምክትል ፕሬዚዳንት አቶ አደም ፋራህ በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊ ሆነው ነው የተሾሙት። የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ አቶ አደም ፋራህ ከመጋቢት 2014 ዓ.ም አንስቶ የገዢው ብልጽግና ፓርቲ ምክትል ፕሬዚዳንት ሆነውም

እያገለገሉ ነው። የገዢው ብልጽግና ፓርቲ ጽህፈት ቤት ኃላፊ የሆኑት አቶ አደም በምክትል ጠቅላይ ሚኒስትር ማዕረግ ከተሰጣቸው አዲሱ ሹመታቸው በኋላ የቀድሞ ኃላፊነታቸውን ይለቁ እንደሆን ግን እስካሁን የተገለጸ ነገር የለም።

ከዚህ ቀደም የሶማሌ ክልል ምክትል አስተዳዳሪ እና የድሬዳዋ ከተማ አስተዳደር ምክትል ከንቲባ ሆነውም አገልግለዋል። አቶ አደም ከአዲሱ ሹመታቸው በኋላ የመጀመሪያ ጉዟቸውን ወደ መቀሌ በማድረግ በሁለቱ ፓርቲዎች መካከል የተደረሰውን የፕሪቶሪያውን ስምምነት መሰረት ያደረገ የፖለቲካ ውይይት መጀመር በሚቻልበት መንገድ ላይ በዛሬ ዕለት ከህወሀት ማዕከላዊ ኮሚቴ አባላት ጋር መወያየታቸውን ከመቀሌ የወጣ የህወሀት መግለጫ አመልክቷል። በጉዳዩ ላይ የተጠናቀረ ዘገባ በነገ እለት ይዘን እንመለሳል።

የጀርመኑ የመንግስት ግልበጣ ሙከራ ተጠርጣሪዎች ፍርድ ሊቀርቡ ነው። ራሳቸውን እሉል አድርገው የሰየሙትን የጀርመኑን የቀኝ ዘመም የፖለቲካ ፓርቲ የቀድሞ ምክር ቤት አባል ጨምሮ የአገሪቱን መንግስት ለመገልበጥ ከተወጠነጠኑ ሶስት ድርጊቶች ጋር በተያያዘ የተወነጀሉ ዘጠኝ ዋና ዋና ተጠርጣሪዎች በመጪው ወር ጉዳያቸው መታየት እንደሚጀምር ይፋ ተደርጓል።

የፍራንክፈርቱ የፌዴራል ችሎት በዛሬው ዕለት እንዳስታወቀው እንደ አውሮፓውያን የዘመን አቆጣጠር በ2022 መገባደጃ የተደረሰበት የመንግስት ግልበጣ ሙከራ ዋና ዋና ተጠርጣሪዎች

ጉዳይ የፊታችን ግንቦት 13 መታየት ይጀምራል። የክስ ሂደቱ መጪውን የአውሮፓውያኑን 2025 ይዘልቃል ብሎም እንደሚጠብቅ ፍርድ ቤቱ ጨምሮ አመልክቷል። የፌዴራሉ አቃቢያነ ሕግ ባለፈው የታህሳስ ወር ነበር ዛሬ በሕይወት የሌሉ አንድ ተከሳሽን ጨምሮ በአጠቃላይ በወንጀሉ በተጠረጠሩ 27 ሰዎች ላይ የሽብርተኝነት ክስ የመሠረቱት።

የፍራንክፈርቱ የክስ መዝገብ ቡድኑ ቀጣዩ የጀርመን ሽግግር ወቅት መሪ አድርጎ ሊሾሞ ያቀደውን ሃይነሪሽ አስራ ሶስተኛ ልኡል ሩስን፣ ሌላውን የጀርመን የቀኝ ዘመን ፖለቲካ ፓርቲ የቀድሞ ምክር ቤት አባልና ዳኛ ብሪጅት ማልሳክ ዊንክማንን፣ እንዲሁም ጡረተኛውን የቀድሞ ልዩ ጦር አባል ጨምሮ በታዋቂ ግለሰቦች የተካተቱበት እንደሆነ የሚታወቅ ነው።

በዲሞክራቲክ ኮንጎ ሪፐብሊክ ብዙዎች በግጭትና ረሃብ ዳግም እየተሰደዱ ነው። የዓለም የምግብ ፕሮግራም እንደገለጸው በዲሞክራቲክ ሪፐብሊክ ኮንጎ ግጭትን ተከትሎ የተከሰተ የረሃብ ቀውስ

በሀገሪቱ ምስራቅ እየጨመረ በመጣ ሌላ ግጭት ሳቢያ በርካታ ቤተሰቦችን ዳግም እንዲሰደዱ ዳርጓቸዋል። በሚቀጥሉ ስድስት ወራት ውስጥ ብቻ አጣዳፊ እርዳታ ለሚያሻቸው ቁጥራቸው 1.5 ሚሊዮን ለሚደርስ ዜጎች በትንሹ 425 ሚሊዮን ዶላር እንደሚያስፈልገውም ድርጅቱ ጨምሮ አመልክቷል። አሶሲኤትድ ፕሬስ ያደረሰንን የዚህን ዘገባ ዝርዝር ደረጀ ደስታ እንደሚከተለው ያቀርበዋል።

በዲሞክራቲክ ሪፐብሊክ ኮንጎ የዓለም ምግብ ፕሮግራም የድንገተኛ አደጋ ምላሽ ሰጭ ክፍል በምስራቅ አገሪቱ ክፍል የተጠቃሚውን ተደራሽነት በሦስት ጥፍ ማደጉን ይገልጻል። እንደ አውሮፓ አቆጣጠር በግንቦት 2023 በአማካይ 400000 ሰዎች የነበረው አሁን በአማካይ ወደ 1.3 ሚሊዮን ሰዎች ደርሷል። ድርጅቱ እንደሚለው የምግብ የንጽህናና የመጠለያ ጦት ወደ ተጨናነቀባቸው መጠለያ ካምፖች የሚመጡት ሰዎች ቁጥራቸው እየጨመረ ነው።

አዲሱ የአውሮፓውያኑ ዓመት ከገባ ጀምሮ ግጭትን በመሸሽ የተፈናቀሉ ሰዎች ወደ አንድ ሚሊዮን ይደርሳሉ። ይህ መሆኑ ለምሳሌ ጎማ እየተባለ በሚጠራው አካባቢ ባለው ገበያ የምግብ እጥረትና የሸቀጦች ዋጋ እንዲጨምር አድርጓል። በዚህ ላይ ኤም 23 የተባለው ታጣቂ ቡድን የጎማን አካባቢ ሊቆጣጠር ይችላል መባሉ ከፍተኛ ስጋት ደቅኗል።

23.4 ሚሊዮን ከሚሆነው ከኮንጎ ዴሞክራቲክ ሪፐብሊክ ሕዝብ አንድ አራተኛው ለረሃብ ለሚያጋልጠው ቀውስ የተጋለጠ ሆነዋል። ብዙዎች ምግብ፣ የጤና አገልግሎትና ትምህርት የማግኘት እድል ባለመኖሩ በድህነትና በማያፈናፍን ሁኔታዎች ውስጥ ይኖራሉ።

ሴክ ከተባለ አካባቢ ግጭቱን ሸሽተው የወጡት ሉሞ ማሳቢያ ፉራህ፣ ቦምብና የተኩስ ድምፅ ሲሰማ ከሴክ ከተባለው አካባቢ ከስድስት ልጆቼ ጋር ጥቃቱን ሸሽቼ ወጥቻለሁ። እዚህ ከደረስን ጀምሮ ግን ምንም አይነት እርዳታ አላገኘንም። ተርበናል።

ምን ማድረግ እንዳለብን አናውቅም። በከፋ የረሃብ ቀውስ መሃል በሴቶችና ልጃገረዶች ላይ በተለይም በተፈናቃይ መጠለያ ካምፖች ውስጥ ለሚኖሩት አስከፊ ሁኔታ አለ። ሴቶችና ልጃገረዶች በተለይ ለቤተሰቦቻቸው ምግብ ለመግዛት እንጨት ለመሸጥ ሲፈልጉ ከጾታዊ ጥቃት ለተያያዘ የማያቋርጥ ስጋት ይጋፈጣሉ። ስለዚህ ይህን አስከፊ ጥቃት ለመቀነስ ለሴቶች እርዳታ መስጠትና የመተዳደሪያ እድሎችን ማመቻቸት ቁልፍ ጉዳይ ነው።

የዓለም ምግብ ድርጅት በዲሞክራቲክ ኮንጎ ለሚያደርገው የእርዳታ ስራ 548.5 ሚሊዮን ዶላር ያስፈልገዋል። በሚቀጥሉት ስድስት ወራት ጊዜያት ውስጥ ብቻ አጣዳፊ እርዳታ ለሚያሻቸው 1.5 ሚሊዮን ዜጎች በትንሹ 425 ሚሊዮን ዶላር እንደሚያስፈልገው አስታውቋል።

በእስራኤል የአየር ድብደባ ሰራተኞቼ ተገደሉብኝ ሲል አንድ ዓለም አቀፍ የረድኤት ድርጅት አስታወቀ። ጋዛ ውስጥ ስድስት ሰራተኞቹና ፍልስጤማዊው አሽከርካሪያቸው በእስራኤል የአየር ድብደባ እንደተገደሉበት አንድ ዓለም አቀፍ የረድኤት ቡድን አስታውቋል። ሰራተኞቹ ትላንት ማምሻው ላይ በአየር ድብደባው በተገደሉበት ወቅት በባህር ማጓጓዣ ተጭኖ የደረሰ የእርዳታ ምግብ ለከፍተኛ የምግብ እጥረት ለተጋለጡት ተረጂዎች ለማድረስ በዝግጅት ላይ እንደነበሩም ተመልክቷል።

ዘ ወርልድ ሴንትራል ኪችን የተባለው የምግብ እርዳታ አቅራቢ የበጎ አድራጎት ድርጅት ዛሬ እንዳስታወቀው በአየር ድብደባው በተገደሉት ሰባቱ ሰራተኞቹ ውስጥ የአውስትራሊያ፣ የፖላንድ፣ የብሪታንያና እንዲሁም የዩናይት ስቴትስ እና ካናዳ ጣምራ ዜግነት ያላቸው ጭምር ይገኙባቸዋል።

ድርጅቱ በመግለጫው አክሎ እንዳመለከተው የረድኤት ሰራተኞቹ የድርጅቱ አርማ ባረፈባቸው በሁለት ጥይት የማይበሳቸው ተሽከርካሪዎችና በአንድ ሌላ መደበኛ ተሽከርካሪ ተሳፍረው ከውጊያ ቀጠና ነጻ በሆነ ክልል ውስጥ በመጓዝ ላይ ነበሩ።

ከእስራኤል ጦር ሰራዊት ጋር የተቀናጀ እንቅስቃሴ ቢደረግም ድብደባው ሲፈጸም የቡድኑ አባላት በባህር ማጓጓዣ ተጭኖ ከዚያ የደረሰ መጠኑ አንድ መቶ ቶን የሚመዝን የእርዳታ ጭነት ካራገፉበት ማዕከላዊ ጋዛ ውስጥ ከሚገኘው ልዩ ስሙ ዲር አልባላ ከተባለ ስፍራ ካለ የምግብ ማከማቻ መጋዘን በመውጣት ላይ በነበሩበት ወቅት ነው ብሏል። የእስራኤል ጦር ሰራዊት በበኩሉ አሳዛኙ ድንገት ሊደርስ የቻለበትን ሁኔታ ለመረዳት ምርመራ ይዣለሁ ብሏል።

ይህ በእንዲህ እንዳለም በእውቁ የምግብ አበሳሰል ባለሙያ ሆዜ አንድሮ የተመሠረተው የበጎ አድራጎት ድርጅት በአካባቢው ያካሄድ የነበረውን የረድኤት ስራ በአስቸኳይ ማቋረጡን አስታውቋል። እስራኤል ባለሙያዎች ለብርቱ የረሃብ ቸነፈር ሊጋለጥ ተቃርቧል ወዳሉት ሰሜናዊ ጋዛ የሚደረጉ እንቅስቃሴዎችን በእጅጉ በገደበችበት በአሁኑ ወቅት የአየር ድብደባው የእርዳታ ምግብ በባህር አጓጉዞ ተረጁን ለመድረስ በተያዘው ጥረት ላይም ብርቱ እንቅፋት ሊደቅን ይችላል ተብሏል።

ኮንጎ የመጀመሪያዋን ሴት ጠቅላይ ሚኒስትር ሰየመች። የኮንጎ ፕሬዚዳንት ፌሊክስ ትሼኬዲ ለአገሪቱ የመጀመሪያ የሆኑትን ሴት ጠቅላይ ሚኒስትር መሾማቸው ተገለጠ። ፕሬዚዳንቱ የቀድሞ የፕላን ሚኒስትር የነበሩትን ጁዲት ሱሚንዋ ቱሉንካን ትናንት ሰኞ ጠቅላይ ሚኒስትር አድርገው ሾመዋል።

ባለፈው የአውሮፓውያኑ 2023 በድጋሚ የተመረጡትና አዲሱን መንግስታቸውን በማዋቀር ላይ ያሉት ፕሬዚዳንት ቴሺ ኬዲ ሴት ጠቅላይ ሚኒስትር በመሾም በምረጡኝ ዘመቻቸው ወቅት የገቡትን ቃል ተግባራዊ ማድረጋቸውን ዘገባ አውስቷል። አዲሷ ጠቅላይ ሚኒስትር ኃላፊነቱን የሚረከቡት በማዕድን በከበረው እና ከሩዋንዳ በሚዋሰነው በምስራቁ የአገሪቱ ክፍል ሁከቱ እየተባባሰ ባለበት በዚህ ወቅት ነው። አዲሷ ጠቅላይ ሚኒስትር ጁዲት ሱሚንዋ

ቱሉካ ሹመታቸውን ተከትሎ በመንግስቱ ቴሌቪዥን ጣቢያ ባሰሙት የመጀመሪያ ንግግራቸው ለኮንጎ ሰላምና ልማት እንደሚሰሩ ቃል ገብተዋል። ሆኖም ሂደቱ በሀገሪቱ ካሉት በርካታ የፖለቲካ ፓርቲዎች ጋር ብርቱ ድርድር ማድረግ ስለሚጠይቅ አዲስ መንግስት ለማቋቋም በርካታ ወራት ሊወስድ እንደሚችልም ተገልጧል። የሩሲያው ባህር ኃይል ምክትል ዋና አዛዥ ኤርትራ ይገኛሉ። የሩሲያ ፌዴሬሽን

እና ኤርትራ ዲፕሎማሲያዊ ግንኙነት የመሠረቱበትን ሰላሳኛ ዓመት ለመዘከር የተሰናዱ ዝግጅቶች አካል መሆኑ በተነገረለት ሥነ ሥርዓት በሩሲያ ባህር ኃይል ምክትል ዋና አዛዥ ምክትል አድሚራል ቭላዲሚር ካሳቶኖቭ የተመራ ከፍተኛ ልኡካን ቡድን ትናንት ከቀትር በኋላ ምጽዋ ገብቷል።

የሉካን ቡድኑ የኤርትራ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ጄኔራል ፊልጶስ ወልደ ዮሐንስን የባህል ስፖርት ኮሚሽነሩ አምባሳደር ዘመዴ ተክሌና እንዲሁም ሌሎች ከፍተኛ የጦር አዛዦች መቀበላቸውም ተዘግበዋል። ኤርትራ ሩሲያን በዩክሬን የፈጸመችውን ወረራ ተከትሎ ምዕራባውያን ሀገራት ከሞስኮ ጋር በሚደረጉ የንግድና ዲፕሎማሲያዊ ግንኙነቶች ላይ ማዕቀቦችን ቢጥሉም ኤርትራ በአንጻሩ ከሩሲያ ጋር ያላቸውን ግንኙነት አጠናክረው ከቀጠሉ ጥቂት ሀገራት

አንዷ መሆኗም ይታወቃል። ኤርትራ በተጨማሪም የሩሲያን ወረራ ያወገዘው የመንግስታቱ ድርጅት ባለፈው የካቲት ወር ሞስኮ በአስቸኳይ ጦርነቱን እንድታበቃና ዩክሬንን ለቃ እንድትወጣ ሲል አባል አገራት ድምፅ እንዲሰጡ ባደረገበት ወቅት ሩሲያውያን ጨምሮ ውሳኔውን በመቃወም ድምፅ ከሰጡ ሰባት የድርጅቱ አባል አገራት ውስጥም አንዷ መሆኗ ይታወሳል። ክቡራትና ክቡራን አድማጭ ተመልካቾቻችን ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ ዚ ላይ

al gambshit <laughs>

አሉላ ከበደን ከዓለም ዙሪያ ለተሰባሰቡት ዜናዎች እናመሰግናለን። በ19፣ በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት መሰናዷችን ይቀጥላል። አበባየሁ ገበያው የዌብና ማህበራዊ ድረገጽ ፕሮዲሰራችን፣ እንዲሁም ደግሞ ሲሳይ አሸናፊና ግርማ ደገፋ የምስልና ድምፅ ቅንብሩን የሚሰሩልን ኤዲተሮቻችን ናቸው። ኤልያስ አስማራ ደግሞ ስርጭቱን ከዚሁ ከስቱዲዮ በመሆን በምህንድስናው ያግዘናል።

ቀድሞ መሰናዶውን በመምራት ጽዮን ግርማ ዋና አዘጋጅ ናት አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን ለምሽቱ ወደያዝ ነው አብይ ርዕስ እንሻገር ጠቅላይ ሚኒስትሩ በበዓለ ሲመታቸው ዋዜማ ከፖለቲካ ፓርቲዎች ጋር ተወያዩ ከስድስት ዓመት በፊት በዛሬው ቀን የኢትዮጵያ ጠቅላይ ሚኒስትር ሆኖ ቃለ መሃላ ላይ የፈጸሙት ዶክተር አብይ አህመድ

አራት መቶ ከሚሆኑ ሀገር አቀፍና ክልላዊ ፓርቲዎች ጋራ ትላንት በዋዜማው ሲወያዩ የአስራ ሶስት ፖለቲካ ፓርቲዎች ጥምረት በውይይቱ ላይ አለመሳተፉ ታውቋል። ከውይይቱ ተሳታፊዎች መካከል የኢዜማ ምክትል መሪ አርክቴክት ዮሐንስ መኮንንና የኢህአፓ ዋና ጸሐፊ ደስታ ጥላሁን ተሰብሳቢዎች ስላነሷቸው ጥያቄዎችና ጠቅላይ ሚኒስትሩ ስለሰጧቸው ምላሾች ተናግረዋል። ውይይቱ መልካም እንደነበረም ነው የገለጹት። የውይይቱን ጥሪ ካልተቀበሉ ፓርቲዎች መካከል አንዱ የሆነው የኦሮሞ ፌዴራል

ስት ኮንግረስ ሊቀመንበር ፕሮፌሰር መራራ ጉዲና ያልተሳተፍ ነው ገዢው ፓርቲ ችግሮችን ለመፍታት የፖለቲካ ፍላጎት ስለሌለው ነው ብለዋል። መንግስት ውይይቱን የሚፈልገው ለፎቶ ነው ሲሉም ተችተዋል። ኬኔዲ አባተ ዘገባለሁ። ሰሞኑን ከተለያዩ የማህበረሰብ ክፍሎች ጋራ በጽህፈት ቤታቸው ውይይት ያደረጉት ጠቅላይ ሚኒስትር አብይ አህመድ

በስድስተኛ ዓመት በዓለ ሲመታቸው ዋዜማ ሰኞ መጋቢት 23 ቀን ከፖለቲካ ፓርቲዎች ጋር ተወያይተዋል። የውይይቱ ዓላማ ባለፉት ዓመታት የተከናወኑ ተግባራት ላይ አስተያየቶችና ትችቶችን ማሰባሰብ እንደሆነ ጠቅላይ ሚኒስትር አብይ በማህበራዊ የትስስር ገጻቸው ባሰፈሩት ጽሑፍ ገልጸዋል። ለፖሊሲ ግብዓት አስፈላጊ የሆኑ እርማቶችንና

ማስተካከያዎችን ለመለየት መመካከር ሌላው ዓላማ መሆኑንም ጠቅሰዋል። በውይይቱ ላይ ከተሳተፉ ፓርቲዎች መካከል አንዱ የሆነው የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ምክትል መሪ ዮሐንስ መኮንን አስተያየታቸውን ሰጥተውናል። የተፎካካሪ ፓርቲዎች በተደጋጋሚ ጥያቄ ይቀርቡ ነበር። በዛ ጥያቄ መሰረት የተደረገ ስብሰባ ነው። በእኛ በኩል ላቀረብናቸው ጥያቄዎች ለምሳሌ

በሀገሪቱ አላባራ ያለው ግጭትና ጦርነት ከሰላም እጦቱ ጋር ተያይዞ ከፍተኛ የምርት መቀነስ አለ፣ የኑሮ ውድነቱን አንዱ ያባጣሰው ይሄ ነው የሚሉ ከኑሮ ውድነት ጋር በየቦታው የሚታየው ስር የሰደደ ሙስናና ሌብነት ይሄን የመሳሰሉ ተነስተዋል። በእሳቸው በኩል በአብዛኛው የተነሱትን ጥያቄዎች ተቀብለዋቸዋል። በእኛ በኩል

ግጭት መፍትሄ ነው ብለን አናምንም። በጦርነት የምንፈታው ችግር የለም። ነፍጥ ካነገቡ ኃይሎች ጋራ ከግማሽ መንገድ በላይ ተኬዶም ቢሆን ለሰላም አይረፍድም። የምንችለውን ሁሉ እናደርጋለን፣ እናንተ አግዙ የሚል ጥያቄና ጥሪ አቅርበዋል።

የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ዋና ጸሐፊ ደስታ ጥላሁንም እንዲሁ በውይይቱ ላይ ስለ ተነሱ ጥያቄዎችና ስለ ጠቅላይ ሚኒስትሩ ምላሽ ተናግረዋል። ጥሩ የውይይት ጊዜ ነበረ። እኛም እድል ተሰጥቶን እንደ ድርጅታችንም እንደ ጋራ ምክር ቤቱም በግሌም አንዳንድ ያነሳናቸው በብዛት የህግ ማዕቀፍ ጥያቄዎች ናቸው። የመርህ ጥያቄዎችም ሀገሪቱ በተለይ አሁን ካለችበት ወቅታዊ ሁኔታ የግጭት ሁኔታ

የኢኮኖሚ ውድቀቶች አሉ። የሀገሪቱ ፎሪን ፖሊሲ እንዴት እንደሆነ ግልጽነት የሚገሉት ነገሮች ስላሉ እነዛንም አንስቼ ነበረ። ያው መሪህ ስትጠይቅ በመሪህ ነው ጥያቄ የሚመለሰው ና ያ ደግሞ ከሌለ የግድ ሌላ አይነት የመልስ አመላለሶችም ሚት ሲጠቀሙ ነበረ ብዙ አመት ከቆዩ ፖለቲካ ፓርቲዎች ጋር እያይዘው

እንግዲህ የአዳዲስ ሀሳብ ወደፊት አምጡ የሚል በብዛት እንግዲህ ያረጁ ፓርቲዎች እያሉ ስምም ጭምር እየጠሩ እየተናገሩ ነበረ። የአባንም ስፔሲፊክሊ የተናገሩት ነገሮች አሉ። በእኔ የመሬት ጥያቄ ላይ ግን ቅሬታ አልነበራቸውም። እኔ የጠየኳቸው ጥያቄ ላይ ዲቴል በደንብ አብራርተው ነው እያንዳንዱን ጥያቄ ሲመልሱልኝ እየነበረውና ስለዚህ እንግዲህ ባሉት መሰረት ከሆነ

ተከትለ ወደፊት ተስፋ ሰጪ ነው ብዬ ነው ማስበው። እኔ በሌላ በኩል የተቃዋሚ ፓርቲዎች ኮከስ አባል የሆኑ ፓርቲዎች በውይይቱ ላይ እንዳልተሳተፉ ታውቋል። በውይይቱ ካልተሳተፉ የ13 ፖለቲካ ፓርቲዎች ጥምረት ከሆነው የኮከሱ አባላት ውስጥ የኦሮሞ ፌዴራሊስት ኮንግረስ ኦፌኮ አንዱ ነው። የፓርቲው ሊቀመንበር ፕሮፌሰር መረራ ጎዲና አባል ፓርቲዎቹ በውይይቱ ያልተሳተፉት ተነጋግረው መሆኑን ገልጸው ለዚህም ምክንያት ነው ያሉትን አስረድተዋል።

ላለፉት አምስት ዓመታት ስድስት ዓመታት አሁን ስልጣን ላይ ያለው ቡድን ሀገሪቷና ሕዝቦቿን በሀቅ ተደራድሮ ተነጋግሮ ተወያይቶ ከመገዳደል ፖለቲካ ለማውጣት የፖለቲካ ፍላጎት እያሳየ አይደለም። የተሳካ ዲሞክራሲያዊ ሽግግር ውስጥ መግባት አለብን የሚለውን በተደጋጋሚ ስንጠይቅ ምንም ጠብ የሚል ነገር የለው እና ፎቶግራፍ ብቻ መሄድ ማንንም አይጠቅም።

ህዝቡንም ማይጠቅምም፣ መንግስትንም ማይጠቅምም፣ ማናችንም ማይጠቅምም። መንግስት ደግሞ የሚፈልገው እሱን ነው፣ ለፎቶግራፍ። ከዛ ያለፈ የተጨበጠ የሚጨበጥ የሚታሰር ወደሚቀጥለው ሽግግር የሚወስደ ምንም ነገር ስለሌለው መንግስትም ያው የገፋበት ገፍተዋል። እኛም ቢያስ ቢያስ ህዝቡ ቆም ብሎ አጠቃላይ ሁኔታውን እንዲመለከት ማይሆን ጨዋታ ውስጥ ገብተን ደግሞ ህዝቡን

ማሳሳት አስፈላጊ ስላልሆነ እዚህ ነው። የኢዜማ ምክትል መሪ ዮሐንስ መኮንን በበኩላቸው በውይይቱ ላይ ያልተሳተፉ ፓርቲዎች ውሳኔ ተገቢ እንዳልሆነ ተናግረዋል። በእኔ አመለካከት ውሳኔያቸውን አከብራለሁ። ተገቢ ነው ብዬ ግን አላምንም፣ አልቀበለው። በኢትዮጵያ ውስጥ ያሉት ግጭቶች እና የማያባረሩ ግጭቶች ደጋግመን እንደምናነሳው መነጋገር ብቻ ነው መፍትሄው እያልን መንግስት ቁጭ ብሎ መነጋገር አለበት እያልን እሺ እንነጋገር ሲል ደግሞ አንነጋገርም ማለት

ተገቢ ነው ለማለት ይከብደኛል። ልዩነቶቻችንንም ቢሆን አጽነተን ለመንገር ለመውቀስም ቢሆን መሻሻል አለበት የሚለውን ሀሳብ ለመግለጽ መነጋገር ነው ያለብን። በመድረኩም ላይ የተነሱትን ለምሳሌ በማስረጃ ጭምር ተደግፈው በአንዳንድ የፖለቲካ ፓርቲዎች የቀረቡትን ጠቅላይ ሚኒስትሩ ይህንን አላውቅም ነበር፣ አልሰማሁም፣ ይህንን አጣራለሁ፣ እርምጃ ወስዳለሁ ያሏቸው በርካታ ጉዳዮች አሉ። ይሄ የተገኘው ከመነጋገር ነው። ስለዚህ

ሁሉንም ጠቅልዬ እኔ ያቀረቡት ሀሳብ ሁሉ ተቀባይነት ያገኝልኛል የሚል ከሆነ ተገቢ አይደለም። ሰጥቶ መቀበልም ማለት የሚቀበልልኝ ሀሳብ አለ፣ የማይቀበሉት ሊኖሩ ይችላል። እስቲል ግን የሚሻለው ኢንጌጅ ማለት ነው። በሀገር ውስጥም በውጭም በርካታ ውይይቶች ቢደረጉም ገዢው ፓርቲ ለመለወጥ ዝግጁ አይደለም ያሉት የኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲና በውይይቱ ላለመሳተፍ የወሰኑት ለህዝቡና ለመንግስት ይህን መልእክት ለማስተላለፍ እንደሆነ ያስረዳሉ። ውይይት ደግሞ አንዳንድ ጊዜ ምንድን ነው መሰለ

የዶንቆሮ ውይይት ይሆንብሃል። አንዱ ሌላውን የማይሰማ ማለት ነው። መንግስትም የራሱን ያወራል፣ እኛም የራሳችን እያወራን ኖር ብዙ ችግሮች ይቀጥሏል። ስለዚህ ቆም ብሎ ወደ አንድ ቦታ ካልወሰደ ዝም ብሎ ውይይት ለውይይት ብቻ ወይም ለፎቶግራፍ ብቻ ስላልጠቀመ ነው። እኛ የምንለውን እኮ ነገርኩ እኮ ሀገር ውስጥ ብቻም ሳይሆን እስከ እስከ ኔዘርላንድ፣ እስከ እንግሊዝ ሀገር እስከ ደቡብ አፍሪካ እስከምንኮ ድረስ ደን

ገዢው ፓርቲ ባለበት ሰፊ ጊዜ ወስደን ተወያይተናል። ገዢው ፓርቲ አንድ እርምጃ ወደፊት መሄድ አይፈልግም። እነዚህን ሀሳባችሁን ደጋግሞ መድረኩን አግኝቶ ማቅረብ ከማቅረብ የተሻለ አማራጭ ሌላ አማራጭ አላችሁ? እነሱም እኛ የምንለውን ያውቃሉ። ስንገናኝ የምናወራቸው የምናነሳቸው ሀሳቦችን ያውቃሉ። የተለበቀ የማይታወቅ ነገር የለም። ግን ዋናው ጉዳይ

ስልጣን ወይም ሞት የሚለው አይነት ፖሊሲ ገዢው ፓርቲ ከተከተለ ህዝቡም፣ መንግስት አካባቢም ያሉ ሰዎች ይሄ ጨዋታ የቲማ አደርሰን ብሎ እንዲመለከቱ መልእክቱን ለህዝብም፣ እንግዲህ ገዢው ፓርቲ የሚሰማ ከሆነ ለሁሉም በሚገባ ቋንቋ መልእክት ለማስተላለፍ ነው። በውይይቱ ላይ የተሳተፉ ሀገር አቀፍ የፖለቲካ ፓርቲዎች በስድስት አባላት፣ የክልል ፓርቲዎች ደግሞ በሶስት አባላት ነው የተወከሉት። ለአሜሪካ ድምጽ ኬኔዲ አባተ

አዲስ አበባ ስትከታተሉ የቆያችሁት የማክሰኞው ምሽት መጋቢት 24 2016 ዓ.ም አብይ ርዕሱን ነበር። የትንታኔ መጽሔት ይቀጥላል።

የእርሻ መሬት ለስራአጥ ወጣቶች እንዲሰጥ የሚጠይቅ ሰልፍ በራያ አዘበው ተካሄደ። በራያ አዘበው ወረዳ መሆኒ ከተማ መሬታችን በኢንቨስትመንት ስም ለማያለሙ ባለሀብቶች እየተሰጠ ልጆቻችን ስራአጥ እየሆኑ ነው ያሉ አርሶ አደሮች የተቃውሞ ሰልፍ

አካሂደዋል ትላንት ሰኞ ሰልፍ የወጡት አርሶ አደሮቹ የእርሻ መሬት ማግኘት የሚገባቸው ወጣቶች ለስደት መዳረጋቸውን ባሰሟቸው መፈክሮችም ገልጸዋል በጉዳዩ ላይ ከከተማውና ና ከዞኑ አመራሮች ምላሽ ለማግኘት ያደረግነው ጥረት ለጊዜው ያልተሳካም ሙልጌታ አጽብሃ ዘገባለሁ

በትግራይ ክልል ደቡባዊ ዞን በመኾኒ ከተማ ትናንት ሰኞ መጋቢት 23 ቀን 2016 ዓ ም ሰልፍ የወጡ የአርሶ አደር ቤተሰቦች ለወጣቶች የሚታረስ መሬት እንዲሰጥ መጠየቃቸው ቪኦኤ በስልክ ያነጋገራቸው

የራየ አዘቦ ወረዳ ነዋሪዎች ተናግረዋል። በመቶዎች የሚቆጠሩ አርሶ አደሮች ከነ ቤተሰቦቻቸው እንደተሳተፉበት በተገለጸው በዚሁ ሰልፍ ተካፋይ ዲያቆን ሐለፎም ገሰሰም በአካባቢ ወጣቶች ሊጠቀሙበት የሚገባውን የሚታረስ መሬት ዘመናዊ የግብርና ቴክኖሎጂ ለማይጠቀሙ ባለሀብቶች መሰጠቱን ገልጸዋል። ይህንንም በመቃወም መሬቱ ተመልሶ ለወጣቶች እንዲሰጥ ለመጠየቅ ሰልፍ መውጣታቸውን አስረድተዋል።

መሬታችን ሆኖ ሳለ ፍትህ ስላጣን ጠይቀንም ሰሚ ስላጣን ተገደን ነው ሰልፍ የወጣ ነው። በሰልፉ ያሰማናቸው መፈክሮች የራያ ወጣት ድምፅ ይሰማ፣ በሺህ የሚቆጠሩ ወጣቶች በየበረሃው ስደት እየወጡ መሬት ግን ለግለሰቦች አላግባብ ሊሰጥ አይገባም የሚሉ ናቸው። እነዚህ ግለሰቦች ሀቀኛ ልማት የሚያመጡ አይደሉም፣ እንደኛ በበሬ የሚያርሱ እንጂ አቅምም የላቸውም።

ያን የሚያህል ሰፊ መሬት የተሰጠው እንግዲህ ለእነዚህ ነው።

አርሶ አደሮቹ ድምፃቸውን በመኾኒ ከተማ በሰልፍ ለማሰማት የቻሉት ካሉበት አካባቢ ለሶስት ሰዓታት በእግር ከተጓዙ በኋላ እንደሆነ ተናግረዋል። አርሶ አደር ሀፍቶም ሐጎስ የተባሉ የራያ አዘቦ ወረዳ እርጎየ ወረዳ ቀበሌ ነዋሪ የሆኑት ሌላው የሰልፉ ተሳታፊም ወጣቶች የሚታረስ መሬት በአካባቢያቸው እያለ በስራ እጦት ለስደት እየተዳረጉ መሆናቸው ገልጸው፣ ሰልፍ የወጣ ነው ይህ ችግራችን እንዲፈታ ነው ብለዋል። በረሃ

ወጣቱ እየተሰደደ በባህር የአሳራት እየሆነ በሰሃራ በረሃም በመከራ እያለፈ ነው። ይህም የሚታረስ መሬት እያለ እድሉን በማጣቱ ነው። ለአንድ ሰው ግን በኢንቨስትመንት ስም አርባና ሃምሳ ሄክታር እየተሰጠ ነው። እኛስ ለምን እንከለከላለን ነው ጥያቄያችን። መንግስት መሬት ይስጠን።

ዲያቆን ሐለፉም ገሰሰ በበኩላቸው የተሰጣቸውን መሬት በሚገባ ልማት ላይ የማያውሉ ኢንቨስተሮች ጉዳያቸው በአካባቢው ህዝብ መታየት እንዳለበት ተወስኖ እንደነበር አስታውሰዋል።

በዚህም መሰረት አሁን በሰልፉ በተነሱ ጥያቄዎች መነሻ ጉዳዩን በአካባቢ ህዝብ መታየቱን ጠቅሰው በኢንቨስትመንት ስም ለግለሰቦች አላግባብ የተሰጠ መሬት ለህዝቡ ተመልሶ እንዲሰጥ ቢወሰንም የአካባቢው አመራሮች ግን ለውሳኔው አፈጻጸም እንቅፋት መፍጠራቸውን አመልክተዋል። እንደ ምሳሌም እርጎይ ሆርዳ በተባለ ቀበሌያቸው 11 ባለሀብቶች የወሰዱት 380 ሄክታር መሬት እንዳለ ያነሱት ዲያቆን አለፎም ከአርሶ አደሩ ባልተለየ የግብርና መሳሪያ ተጠቅመው የሚ

ዘሩ በመሆናቸው መሬቱ ከእነርሱ ተወስዶ ለወጣቶች እንዲሰጥ ቢወሰንም የወረዳው አመራሮች ግን ይህንን አግደዋል፣ ብለዋል። ይህን የፍትሐዊነት በመቃወም መፍትሄ ለመጠየቅ ሰልፍ እንደወጡ ገልጸዋል። የዞንና የወረዳ አመራሮች የሰልፉን ተሳታፊዎች በአካል ቀርበው ለማወያየት ለነገ ረቡዕ መጋቢት 25 ቀን ቀጠሮ እንደተያዘም ዲያቆን ሐለፈውም ጠቁመዋል። ነገ መጋቢት 25 ቀን እንወያያለን ብለውናል።

ከነገዋ ቀን ካለፈ ግን እንኳን ችግራችንን ሕዝብ አወቀው እንኳንም ለሚዲያው ደረሰ እንጂ የራሳችንን አማራጭ እንወስዳለን፣ የራሳችንን እርምጃ እንወስዳለን። ይህ ጥያቄ የሁሉም ሕዝብ ጥያቄ ነው።

የክልሉ ጊዜው አስተዳደር የሚታረስ መሬት የሌላቸው ወጣቶች መሬት እንዲያገኙ ለማድረግ ያወጣው የሥራ መርሃ ግብር መጋቢት 30 ቀን 2016 ዓ ም እንደሚጠናቀቅ ያመለከቱት አርሶ አደሮቹ የመርሃ ግብሩ አፈጻጸም በአካባቢያቸው ሆን ተብሎ እንዲጓተት እየተደረገ እንደሆነ ገልጸዋል። አርሶ አደሮቹ ለአነሱት ጥያቄ ከራያ አዘቦ ወረዳና ከዞኑ አመራሮች ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ለአሜሪካ ድምፅ ሙልጌታ አጽብሃም መቀለም።

በቀድሞ የሶማሌ ክልል ፕሬዝዳንት ከእስር መፈታት ተቃውሞ ቀረበ። በቀድሞው የሶማሌ ክልል ርዕሰ መስተዳደር

አብዲ መሐመድ ኡመር በስፋት በሚታወቁበት አጠራር አብዲ ኢሌ የአመራርነት ዘመን ግፍ ተፈጽሞብናል ያሉ የክልሉ ነዋሪዎች አቶ አብዲ መሐመድ ለህዝብ ጥቅም በሚል በመንግስት ክሳቸው ተነስቶ ከእስር መለቀቃቸውን ተቃውመዋል። ሂዩማን ራይትስ ዋች የተባለው የሰብአዊ መብቶች ተከራካሪ ድርጅት የአፍሪካ ቀንድ ኃላፊዋ ለትሻ ባደርም የግለሰቡን መፈታት ተቃውሟል። አዲስ ቸኮል ዘገባለሁ።

በትግራይ ክልል ደቡባዊ ዞን በመኮኒ ከተማ ትናንት ሰኞ መጋቢት ሀያ የሶማሌ ክልል የቀድሞ ርዕሰ መስተዳድር አቶ አብዲ ማሀመድ ኡመር ወይም በስፋት በሚታወቁበት አጠራር አብዲሌ ለህዝብ ጥቅም በሚል ክሳቸው በመንግስት ተነስቶ ከእስር መለቀቃቸውን በስልጣን ዘመናቸው በአስተዳደራቸው ግፍ ተፈጽሞብናል ያሉ ተጎጂዎች ተቃውመውታል ከእስር የተለቀቁት አብዲ ማህመድ ኡመር ፊት የሶማሌ ክልል ጸጥታ ቢሮ ኃላፊ ኋላም ርዕሰ መስተዳድር በነበሩበት ዘመን እንዲሁም በ2011 ዓ ም ሀምሌ ወር መጨረሻ ላይ ሄጎ የተባለ የክልሉን ወጣቶች ቡድን በማደራጀት

በሰው ህይወት በንብረትና በአብያተ ክርስቲያን ላይ ውድመት አድርሰዋል ያሉት ተጎጂዎች ፍትህን እየተጠባበቁ ባለበት በመንግስት የተላለፈ ውሳኔ አግባብነት እንደሌለው በአጽኖ ተችተዋል። በመንግስት ውሳኔ በተነሳው ክስ ላይ እንደሰፈረው የቀድሞ ርዕሰ መስተዳደር በሶማሌ ክልል የእርስ በእርስ ግጭት ለማስነሳት በማሰብ ያደራጁት ሄጎ የተባለ ቡድን ለ59 ሰዎች ሞት፣ ለ250 ሰዎች የአካል ጉዳት እንዲሁም ለበርካታ ንብረትና ለአስራ አብያተ ክርስቲያናት ውድመት መንስኤ ይሆኗል በሚል ክስ ቀርቦባቸው በእስር ላይ ነበሩ።

ከሐምሌ ሀያ ስምንት እስከ ነሐሴ አንድ ሁለት ሺ አስራ አንድ አመተ ምረት በነበሩት አራት ቀናት በሶማሌ ክልል ከተሞች በተፈጸሙ ጥቃቶች ሰለባ ከሆኑት መካከል ጧሪ ልጃቸውን ያጡናትና ንብረታቸው ተዘርፎ ከፍተኛ ድብደባ የተፈጸመባቸው የጅጅጋ ከተማ ነዋሪዎች ይገኙበታል። እሱ ነው ተሯርጦ የሚያበላይ ልጄ የነበረው። እኔ ያው አንድ አይኔ ጠፍቷል፣ በሽተኛ ነኝ። ልጄን ያው በወቅቱ አትሄድ ልጄ ባክህን፣ ወቅቱ ሰብሰብ፣ አገሩ ሰላም አይደለም፣ አትሄድ እያልኩት እንዴት ሚካኤል ይደፈራል ብሎ ነው አካኪ ዘራ ብሎ የሄደብኝ ካጠገቢ

ሚካኤል ሊገቡ ሲሉ ነው ይሄደው ሚካኤልን እና እናቃጥላለን ብለው ሲገቡ እንዴትኛ እያለ ሚካኤል ይቃጠላል ብሎ ነው ሄዶ የተቃጠለ ብዙ ሰው ተጎዳ ብዙ ንብረት ተጎዳ ብዙ ቤት ተጎዳ ብዙ ቤተክርስቲያን ተቃጠለ ይሄንን አይቶ አይደለ እንዲ መረት ያደርግልን ታዲያ ምን እንላለን እኛ እስቲ የራስም ራስ አስገናዝበው የሁሉ ንብረት ክዳ ንብረቱ ስንት አንገት ነው የተቆረጠው

ቤያስተመጥቶ በቴሻ ጠቅላላው ነው የወረወረ ንብረት ከሶስት መቶ ሰማኒያ ሺህ ብር በላይ ንብረት ነው የተዘረፈ። ሸቀጣሸቀጥ ሸጥ ነበር። አሁን ሶስት ጎን ይህን ሰባራ ነው አሁን ሰባራ። አቶ አህመድ ሁሴን አሊም በቀድሞ ርዕሰ መስተዳደር የስልጣን ዘመን እስርና የንብረት ዘረፋ ተፈጽሞብኛል፣ ቤተሰቦችም ተገዷል ከሚሉ ቅሬታ አቅራቢዎች መካከል ናቸው።

በአብዲ ኢሌ ጊዜ ይፈጸም የነበረው ጭፍጨፋ በክልላችን ታይቶም ተሰምቶም የማያውቅ ነው። በጄል ኦጋዴን አስከፊ ኢሰብአዊ አያያዝ ነበር። ሴቶች በሕይወት እያሉ ጡታቸው ይቆረጥ ነበር። ሰዎች በቁማቸው ይቀበሩ ነበር። ሌሎችም አሰቃቂ የማሰቃያ መንገዶች ሁሉ ይፈጸሙ ነበር። ወጣቶች፣ ሴቶች፣ የሃይማኖት አባቶች ሁሉ የግፍ ሰለባዎች ነበሩ። በግል እኔ ላይ የተፈጸመውን ስነግርህ በአሁኑ ሰዓት በጄል ኦጋዴን ወላጆቻቸው የተገደሉ

የአራት ዘመዶቼ ልጆች የሆኑ 29 ህፃናትን እያሳደግኩ ነው። እኔም 157 ግመል እንዲሁም 1160 ፍየሎች እና በጎች ተዘርፈውብኛል። እስካሁን ድረስ ወላጆቻቸውን ላጡ ህፃናትም ሆነ እኔ ለተዘረፉብኝ ንብረቶች ተጠያቂ የሆነ የለም፣ ያገኘሁት ካሳም የለም። እኔን ጨምሮ ከእኔ ቤተሰቦች 19 ሰዎች ለእስር ተዳርገው ነበር። ይህ በእኔ ቤተሰብ የደረሰው በሁሉም የደረሰ ነው።

ከእያንዳንዱ ቤት የሞተ ወይም የተዘረፈ ወይም የተሰደደ ሰው አይጠፋም። ይህንን ሁሉ እንዲፈጸም ያደረገ ሰው የመፈታቱ ዜና ከጭፍጨፋው በላይ ያማል። አቶ ማስሬ ኢብራሂም ደግሞ በ1999 ዓ ም ወይም በፈረንጆቹ 2007 በማያውቁት ነገር በተቀነባበረ ክስ ለ11 ዓመታት ታስረው እንደነበር ያስታውሳሉ። የግንቦት በዓል የተፈነዳ ፊን ነበር። በዛን ፍንዳታ ሰዎች ከአቶ በኋላ ስምንት ሰባት ወር በኋላ ነው

ورا ورا له إذا سميت أشيم بموت في الريت فر كذا توزر ورا الزواي في البيت والزواي في البيت تجيبه كتغيير كذي بحرا أي بيرلف كتغيير بحرا إنه كيس بين موتا ولا توار ولا توار بمرو با بمية تاعي سلطة زكدة بري ما قام أشاف نبري سلطة بري ما

የአቶ አብዲ መሀመድ ኡመር ክስ እንዲቋረጥ የተወሰነው ለሕዝብ ጥቅም ነው መባሉም በእጅጉ እንዳሳዘናቸው የአስተዳደር ዘመናቸው ሰለባዎችን ያሉ ቅሬታ አቅራቢዎች ይናገራሉ። ብዙ ግፍ ተፈጽሞብናል። ከሁሉም በላይ አብዲ ሌና ከእሱ በታች ያሉ ግፍ ፈጻሚዎች ላይ ፍትህ ስንጠብቅ ለሕዝብ ጥቅም ነው ተብሎ መፈታቱ የፈጠረብኝን ስሜት መግለጽ አልችልም።

ቅሬታ አቅራቢዎቹ በአቶ አብዲ መሐመድና ተባባሪዎቻቸው ላይ እርምጃ መውሰድ ብቻ ሳይሆን ተጎጂዎቹም የሚካሱበት ፍትህ እንዲኖር ጠይቀዋል። እሱ ለብቻ ፍርድ ቤት መቀረብ አይዳ ነው። ሁለተኛ ጉዳይ ብዙ ንብረት እነሱ ከመንግስት ካዘረፈ ፎቆች አለ፣ ሌሎች ሶሮች ትላልቅ ቤቶች አለ፣ ሌላ ንብረት አለ። እስካሁን የእነሱ ንብረት እያገለገለ ነው።

እስካሁን እየጠቀሙ ነው። ስለዚህ ይህን ንብረት መንግስት ለመውረስ ነው። ሶስተኛ ነገር የነሱ ሲስተም የተጎዱ ሕዝብ ትክክለኛ ካሳ መስጠት አለ። አቶ አብዲ መሐመድ ዑመር ከሁለት ሳምንት በፊት ከስር የተለቀቁበትን ውሳኔ የሰብአዊ መብት ተከራካሪው ሂዩማን ራይትስ ዎችም ተቃውሞታል የድርጅቱ የምስራቅ አፍሪካ ኃላፊ ላቲሻ ባደር ባወጡት ጽሁፍ

የቀድሞ ርዕሰ መስተዳደር ቀድሞውንም የታሰሩና ና የተከሰሱት በክልሉ በሌሎች ብሔሮች ላይ ተፈጽሞ በነበረ ጥቃት እንደነበረ አስታውሰው የክልሉ ነዋሪዎች ለአመታት ጄል ኦጋዴን በተባለ እስር ቤት በኢሰብአዊ አያያዝ በተሰቃዩባቸውና ና ሌሎችም ወንጀሎች አለመጠየቃቸውን ተችተዋል። ይህም ሆኖ ክሱ ተቋርጦ አቶ አብዲ ማህመድ ውመር ከእስር እንዲለቀቅ መደረጉ ሰዎች ወንጀል ሰርተው በነጻነት መኖር እንደሚችሉ መልእክት የሚያስተላልፍ ነው ብለዋል። የሽግግር ፍትህን ተግባራዊ ለማድረግ የተዘጋጀች ያለች ሀገር ደግሞ ግዙፍ የሰብአዊ መብት ጥሰት በፈጸሙት ላይ የህግ ተጠያቂነትን ማረጋገጥ እንደሚጠበቅባት አስገንዝበዋል።

በጉዳዩ ላይ የመንግስት ምላሽን ለማካተት ለፍትህ ሚኒስቴርና ለመንግስት ኮሚኒኬሽን አገልግሎት የስራ ኃላፊዎች ስልክ በመደወልና የጽሁፍ መልእክት በመላክ ለሁለት ቀናት ያደረግነው ሙከራ አልተሳካም። ምላሽ እንዳገኘን እናስተላልፋለን። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።

አስከትለን የምናልፈው ወደ አሜሪካ የምርጫ ጉዳዮች ነው። ኔቶና የአውሮፓ ደህንነትን በተመለከተ ባይደንና ትራምፕ የተለያዩ አተያ ያላቸው የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ በዚህ ሳምንት ሰባ አምስተኛ አመቱን በሚይዝበት ወቅት የቃል ኪዳኑ ድርጅትም ሆነ አሜሪካ በአውሮፓ ደህንነት ውስጥ ያላቸውን ሚና በተመለከተ ሁለቱ ፕሬዝዳንታዊ እጩዎች የተለያዩ አተያይን ይዘዋል። የስካትስተርንን ዘገባ እንግዶ ወልዴ እንደሚከተሉ ያቀርበዋል።

ሰባ አምስት ዓመታትን ያስቆጠረው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ የአውሮፓን ደህንነት በተመለከተ አሜሪካ አሁንም በቀጥታ የምትሳተፍበት መድረክ ነው። ከሁለተኛው ዓለም ጦርነት በኋላ ኔቶ ሲመሠረት በአሜሪካና 11 በሚሆኑ የአውሮፓ ሀገራት ነበር። አንዳቸው ጥቃት ቢደርስባቸው ሌሎቹ ሊተባበሩ ቃል ገቡ። በወቅቱ የአሜሪካ ፕሬዚደንት የነበሩት ሄሪ ትሩማን ይህን ብለዋል።

ዛሬ እርግጠኛ የምንሆንበት ጉዳይ ቢኖር ወይም ወደፊት የማይቀር ጉዳይ ቢኖር የዓለም ሕዝቦች ለነፃነትና ለሰላም ያላቸው ከፍተኛ ፍላጎት ነው። የሩሲያ ዩክሬንን መውረር የኔቶን ምላሽና አሜሪካ በአውሮፓ ደህንነት ጥበቃ ላይ ያላትን ሚና በተመለከተ ፕሬዝደንታዊ ውጭ የሆኑት ዶናልድ ትራምፕ እና ጆ ባይደን የተለያየ አቋም አላቸው።

ዶናልድ ትራምፕ ፕሬዚዳንት በነበሩበት ወቅት የኔቶ አባል አገራት ራሳቸውን ለሚከላከሉበት ጉዳይ በቂ ገንዘብ እያዋጡ እንዳልሆነ ተናግረዋል። እንደ እውነቱ ብዙም ተጠቃሚ ያልሆነችው ዩናይትድ ስቴትስ ነች። ዝቅተኛው ተጠቃሚ ነን። አውሮፓን ነው እየረዳን ያለ ነው። አውሮፓውያን የጋራ ጠላታቸው ላይ ይተባበራሉ። ጠላት ሊሆንም ላይሆንም ይችላል። ያንን ነገር ልነግራችሁ አልችልም።

ይህን ከተናገሩ ከአምስት ዓመታት በኋላም የቀድሞው ፕሬዚደንት ትራምፕ ደቡብ ካሮላይና ውስጥ ባደረጉት የምርጫ ዘመቻ ኔቶ ላይ ጠንካራ አስተያየት መሰንዘራቸው እንደሰራ አስታውቀዋል። እኔ እስከምመጣ ድረስ ኔቶ የተዳከመ ነበር። ሁሉም ማዋጣት አለበት አልኩ። የማንከፍል ከሆነ አትከላከለንም አሉ። በፍጹም ብዬ መለስኩ። በሰጠሁት መልስ ደንግጠዋል። ከዛ በኋላ ሁሉም ማዋጣት ጀመረም።

ከዛ በፊት በዚህ መጠን ተዋጥቶ አያውቅም። ከትረምፕ አስተዳደር ወዲህ ኔቶ አድጓል። ስዊድንና ፊንላንድ የቃል ኪዳን ድርጅቱን ባለፈው አንድ ዓመት ተቀላቅለዋል። የቀድሞዋ ሶቪየት ኅብረት ከፈረሰችና የምሥራቅ አውሮፓ አገራት ቃል ኪዳኑን መቀላቀል ከጀመሩ ወዲህ ከፍተኛ መስፋፋት ያሳየበት ወቅት ነው ተብሏል። ባይደን እንደሚሉት የሩሲያን ወረራ በአንድነት መጋፈጣቸው ኔቶ እየሠራ መሆኑን ማሳያ ነው። ቤፎር ዘ ዋር ስታርትድ

ጦርነቱ ከመጀመሩ በፊት ለፕሬዚዳንት ፑቲን ዩክሬን የሚወሩ ከሆነ ኔቶ መጠናከር ብቻ ሳይሆን ይበልጥ እንዲሆናል ብዬ ነግሬያቸዋለሁ። የዲሞክራሲ ኃይሎች ወረራውን እንደ ተቃወሙና እንደ ተከላከሉ አይተናል። አሁን እያየን ያለነው ይህን ነው። በፕሬዚደንትነት ዘመናቸው ትረምፕ ከሩሲያ እና ከፑቲን ጋር ያለውን ግንኙነት በተመለከተ ቅድሚያ ሰጥተዋል። አሁን ለሁለተኛ ጊዜ የምርጫ ዘመቻ በሚያደርጉበትም ወቅት

ከአንድ የኔቶ አባል መሪ የቀረበላቸውን ጥያቄ አስታውሰዋል። የአንድ ትልቅ አገር ፕሬዚዳንት ብድግ ብሎ የማንከፍል ከሆነና በሩሲያ ብንጠቃ ትከላከሉናላችሁ? አለኝ። የማትከፍል ከሆነ እዳ ካለባችሁ አልኩት። አዎ እንደዛን የሆነው እንበል አለኝ። በፍጹም አልከላከልላችሁም አልኩት። እንደውም ያሻቸው እንዲያደርጉ አበረታታሉ አልኩት።

ባይደን እንደሚሉት አውሮፓን በተመለከተ እንዲህ አይነቱ አካሄድ ለአሜሪካ አደገኛ ነው። አንድ የቀድሞ የሪፐብሊካን ፕሬዝዳንት፣ ለፑቲን ያሻን ሁሉ አድርግ ብሎ ነግሮታል። እርሱን እየጠቀስኩ ነው። ለሩሲያው መሪ በመንበርከክ አንድ የቀድሞ ፕሬዝዳንት ያንን ብሏል። ይህ አስደንጋጭ፣ አደገኛና ተቀባይነት የሌለው ነው።

ትራምፕ ከወግ አጥባቂ የእንግሊዝ ቴሌቪዥን ጂቢ ጋር ባደረጉት ቃለ መጠይቅ አባላት የሚጠበቅባቸውን ከከፈሉ ኔቶን እንደሚደግፉ ተናግረዋል። ኔቶ የተጠናከረ እና በተሻለ ሁኔታ በአንድነት የቆመ መሆኑን ባይደን ይናገራሉ። የኔቶ ጉዳይ በድጋሚ ለመመረጥ በሚያደርጉት ዘመቻ የውጭ ፖሊሲያቸውን ግብ በተመለከተ ዋናው ጉዳይ እንደሚሆንም ባይደን ተናግረዋል። ስካት ስተርን ለላከው ዘገባ እንግዶልነኝ ዋሽንግተን ዲሲ።

የተከበራችሁ አድማጭ ተመልካቾቻችን በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት መሰናዷችንን ነው። አብራችሁን ስለሆናችሁ አብዝተን እናመሰግናለን። ለምሽቱ የያዝነው የመጀመሪያው ምዕራፍ መሰናዳዎች እዚህ ላይ ተጠናቀዋል። ወደ ሁለተኛው ምዕራፍ ነው የምንሻገረው። የሁለተኛው ምዕራፍ የመጀመሪያው ዘገባችን ቢዝነስና ምጣኔ ሀብት ላይ ያተኩራል።

ከስልሳ በመቶ በላይ ኢትዮጵያውያን በከፋ ድህነት ውስጥ ናቸው ተባለ። አፍሮ ባሮሜትር የተባለ የጥናትና የምርምር ተቋም ባካሄደው የዳሰሳ ጥናት 61 በመቶ ያህል ኢትዮጵያውያን በከፋ ድህነት ውስጥ እንደሚገኙ ጠቁሟል። በኢትዮጵያ የተቋሙ ተወካይና የጥናቱ ተመራማሪ አቶ ሙሉ ተካ በሀገራዊ ምጣኔ ሀብት፣ በግል የኑሮ ሁኔታና በድህነት ልኬት ላይ አትኩሮት ተደርጎ ጥናቱ መካሄዱን ለአሜሪካ ድምጽ ገልጸዋል። በመላ ሀገሪቱ እንደተካሄደ በተገለጸው የዳሰሳ ጥናቱ 65

በመቶ የሚሆኑ ኢትዮጵያውያን በሀገሪቱ ምጣኔ ሀብታዊ ሁኔታ ደስተኛ እንዳልሆኑና ይሻሻላል ብለው ተስፋ እንደማያደርጉም ገልጸዋል። በአዲስ አበባ ዩኒቨርሲቲ የንግድ ስራ ትምህርት ቤት መምህር የሆኑት ዶክተር ዳኪቶ አለሙ የዳሰሳ ጥናቱ የዜጎችን የኑሮ ሁኔታ ያመላከተ መሆኑን ተናግረው መንግስት የዋጋ ንረቱን ጨምሮ ኢኮኖሚያዊ ሁኔታውን የሚያሻሽልበት ሁኔታ ላይ ሊሰራ ይገባል ሲሉ መክረዋል። አስማማው አየነው ዘገባለሁ።

ከተመሰረተ 25 ዓመታትን ያስቆጠረው አፍሮባሮሜትር የተሰኘው ዓለም አቀፍ ተቋም በየጊዜው በዲሞክራሲ በመንግሥት አስተዳደር በኢኮኖሚያዊና ማኅበራዊ ጉዳዮች ላይ የህዝብን አመለካከት የሚለኩ የዳሳ ጥናቶችን ያደርጋል ተቋሙ ባለፈው ሳምንት ረቡ መጋቢት 18 ቀን 2016 ዓ.ም ም ይፋ ባደረገውና የኢትዮጵያን ኢኮኖሚያዊ ሁኔታ በዳሰው ጥናቱ 61 በመቶ ያህል ኢትዮጵያውያን በከፋ ድህነት ውስጥ መውደቃቸውን አመላክቷል

ይፋ ስለተደረገው የዳሳ ጥናት ውጤት ለአሜሪካ ድምፅ ያብራሩት የጥናቱ ሳታፊ እና በኢትዮጵያ የተቋሙ ተወካይ አቶ ሙሉ ተካ ጥናቱ በአገራዊ ኢኮኖሚ፣ በግል የኑሮ ሁኔታ እና በድህንነት ልኬት ላይ ያተኮረ እንደሆነ ተናግረዋል። ኢትዮጵያውያን በአገሪቱ የኢኮኖሚ ሁኔታ ላይ ምን ያስባሉ? ስለ ራሳቸው የኑሮ ሁኔታ ምን ይላሉ

የእነዚህን እና ተያዥ ዳታዎችን በመቀመር የድህነት ደረጃቸው ምን ላይ ነው? በዚሁ መሰረት ጠናምሶ የተከናወነው ከመይ ሀያ አምስት እስከ ጁን ሀያ ሁለት ሁለት ሺህ ሀያ ሦስት ድረስ ነው የተከናወነው።

ጥናቱ የተከናወነው በድፍን የኢትዮጵያ ቦታዎች ሁሉ፣ በኢትዮጵያ ክልሎች እንግዲህ ይሄ ናሙና ጥናት ነው። ናሙና ነው የምንወስደው ምርአት ህዝቡን አይደለም የምናጠናው። በገጠርና በከተማ በሚገኙ ሶስት መቶ የቆጠራ ጣቢያዎች ላይ የተደረገ ጥናት ነው። ሁለት ሺህ አራት መቶ የሚሆኑ መልስ ሰጪዎች በጥናታችን ላይ እንዲሳተፉ አድርገናል። በዳሰሳ ጥናቱ ስልሳ አምስት በመቶ ኢትዮጵያውያን በሀገሪቱ ኢኮኖሚ ሁኔታ ደስተኛ እንዳልሆኑ ገልጸዋል የሚሉት አቶ ሙሉ

ይህም ከሶስት ዓመት በፊት ተደርጎ ከነበረው ተመሳሳይ ጥናት ብልጫ የታየበት ነው ብለዋል። የኢትዮጵያን ኢኮኖሚ ሁኔታ የሚመለከት አንድ ጥያቄ ቀርቦላቸው ነበር። መርሰቶቻችን ለዚህ ጥያቄ ባገኘነው ዳታ ሲተነተን ነው ስልሳ አምስት በመቶ የአገሪቱ የኢኮኖሚ ሁኔታ ብዙ አጥጋቢ አይደለም ብሎ ያምናል። ከአስሩ ስድስቱ እንደማለት ነው። እነዚህ ሰዎች በመጠኑ

መጥፎ ነው ወይም ደግሞ እጅግ በጣም መጥፎ ነው ያሉትን ሁለቱም ተደምረው ሁለት ስልሳ አምስት በመቶ የሚሰጥ ዛሬ ሶስት አመት ተኩል ይህንን ጥያቄ የጠየቅናቸው ኢትዮጵያውያን የሰጡን መልስ አርባ አራቱ በመቶ ብቻ ነበሩ። በሀገሪቱ በነበረው የኢኮኖሚ ሁኔታ ደስተኛ አልነበሩት ይሄ ቁጥር ዘንድሮ

ወደ ስልሳ አምስት በመቶ ከፍ ብሎ እናገኘዋለን። ሌላ ተከታታይ ጥያቄዎችን አስከትለን ጠይቀናቸው ነበር ለመስሰ ቻችን ስልሳ አራት በመቶ አሁንም ከአስሩ ስድስቱ እንደ ማለት ነው። ባለፉት አስራ ሁለት ወራት የሀገሪቱ የኢኮኖሚ ሁኔታ መልካም ነበር ብለው አያምሉ ለቀጣይም ተስፋ ያደርጉ እንደሆነ ጠይቀናቸው ተስፋ አለን ብሎ የነገሩ ኢትዮጵያውያን ብዛት አስሩ አራቱ ወይም አርባ ሁለት በመቶ ናቸው።

አፍሮ ባሮሜትር ያደረገው የኢኮኖሚ ዳሳ ጥናት 44 በመቶ የሚሆኑ ኢትዮጵያውያን በአስቸጋሪ ኑሮ ውስጥ እንደሚገኙ ጠቁሟል። ይህም ቀደም ሲል ከተደረገው ጥናት የ13 በመቶ ብልጫ እንዳለው የዳሳ ጥናት ውጤት አሳይቷል። ለጥናቱ የተሰጡ ምላሾች በገጠርና በከተማ በጾታ እንዲሁም በትምህርት ደረጃ በተለያዩ ተጠያቂዎች መካከል በአመዛኙ ተመሳሳይ እንደሆነ አቶ ሙሉ አንስተዋል።

በከፋ ድህነት ውስጥ እንደሚገኙ የገለጹ ዜጎች ቁጥር ማሻቀቡም በጥናቱ ውጤት ታይቷል ብለዋል። ድህነት መለኪያዎቹን አምስቱን መለኪያዎችን መሰረት በማድረግ የመጀመሪያው የጥሬ ገንዘብ ገቢ የሚመለከት ነው። ሁለተኛው ንጹህ መጠጥ ውሃ ነው። ሶስተኛው የሕክምና አገልግሎት ነው። አራተኛው በቂ ምግብ ስለማግኘት ነው። አምስተኛው ደግሞ የምግብ ማብሰያ ማገዱን ስለማግኘት ናቸው። እነዚህ አምስቱ

ህይወት ለኑሮ አስፈላጊ የተባሉ ግብአቶች ናቸው ብሎ ያምናላፈ ባለቤት ስለዚህ ኢትዮጵያውያን ባለፉት አስራ ሁለት ወራት እነዚህን መሰረታዊ ፍላጎቶችን ምን ያክል ተሟልቶላቸው እንደነበር የተጠየቀው። በዚሁ መሰረት ሰላሳ ሰባት በመቶ የሚሆኑ ወይም ከአስሩ አራቱ ኢትዮጵያውያን ያለ በቂ ጥሬ ገንዘብ ገቢ አመቱን እናሳለፉት ነግረውናል። ሀያ ስድስት በመቶ የሚሆኑት ኢትዮጵያውያን ደግሞ በቂ ንጹህ የመጠጥ ውሃ አግኝተው እንደማያውቁ ነግረውናል።

ተመሳሳይ ቁጥር ሀያ ስድስት በመቶ የሕክምና አገልግሎት ለማግኘት እንደተቸገሩ ባለፉት አስራ ሁለት ወራት ነግረውናል። አስራ ስምንት በመቶ ቢሆኑ ደግሞ ያለ በቂ ምግብ አመቱን እንዳሳለፉ ነግረውናል። አስራ አንድ በመቶ ቢሆኑትም በተመሳሳይ መልኩ በቂ የምግብ ማብሰያ ማገዶ እንዳላገኙ ነው የነገሩ። እንግዲህ እነዚህን ፋክቶችን መሰረት በማድረግ ይሄ የሊውድ

ፖቨርቲ ኢንዴክስ እናሰራለን። በዚሁ መሰረት ስልሳ አንድ በመቶ የሚሆኑ ኢትዮጵያውያን በከፋ አሊያም ደግሞ በመጠነኛ የድህነት ደረጃ ላይ አመቱን እንዳሳለፉት መረዳት ችለናል። ይህን ቁጥር በሁለት ሺ ሀያ ከነበረው ጋር ሲነጻጸር ሰባት በመቶ ብልጫ በማሳየት ከሀምሳ አራት ወደ ስልሳ አንድ ከፍ ማለቱን ልብ ይሏል። የአሜሪካ ድምፅም በየጊዜው ያናገራቸው በልዩ ልዩ የሀገሪቱ አካባቢዎች የሚገኙ ነዋሪዎች

በየጊዜው የሚጨምረውን የዋጋ ንረት መቋቋም እየከበዳቸው እንደመጣና በልቶ ለማደር መቸገራቸውን ጠቅሰው ምሬታቸውን ሲገልጹ ቆይተዋል። በዚህ ጉዳይ ያናገርናቸው በአዲስ አበባ ዩኒቨርሲቲ የንግድ ስራ ትምህርት ቤት መምህር ዶክተር ዳኪቶ አለሙ የጥናቱ ውጤት በማክሮ ኢኮኖሚ ላይ ከተደረጉ የጥናት ውጤቶች ጋር ተመሳሳይነት እንዳሉ ያስገነዝባሉም። ይሄው ዳሰሳዊ ጥናት ያመጣው ውጤት በማክሮ ኢኮኖሚክ ዳታ ወይም ሰከንደሪ ዳታም ተወስዶ የተጠናው ጋር የሚጣጣም ነገር አለው። ምን ማለት ነው? ከሀያ ሀያ

ወደ ሀያ አንድ ወደ ሀያ ሁለት ስንሄድ ኢኮኖሚው መቀዛቀዙን ያሳያል። ሰዎቹ የሚያስቀመጡት ከእሱ ጋር ማች የሚያደርግ ነው ወይም ተመሳሳይ ነው የሚሆነው። የዋጋ ግሽበቱም ከዚህ ጋር ተመሳሳይ ነው የሚሆነው፣ እየጨመረ ነው እየሄደ ያለው። ለምሳሌ በሀያ አንድ ብንወስድ የአገሪቱ ውስጥ ያለው የዋጋ ግሽበት ሀያ ስድስት ነጥብ ስድስት ፐርሰንት ነው። ወደ ሀያ ሁለት ስንመጣ ግን ወደ ሰላሳ አራት ፐርሰንት ኢንፍሌሽኑ ከፍ እንዳለ ያሳያል። ይህ ማለት የዋጋ ግሽበቱ በጨመረ ቁጥር የሰዎች የሚያገኙት ገቢ እንኳን ብጨምርም

የመግዛት አቅሙ ስለሚቀንስ በዳስዛ ጥናቱ የተቀመጠውን የሚደግፍ ውጤት ነው የሚያሳየው ማለት ነው። ልዩነቱ ሆኖ የሚታየው ወደፊት ግን ምን ይሆናል የምለው ላይ ፕሮጀክት ተደርጎ የተቀመጠው በማክሮ ኢኮኖሚክ ዳታ ተወስዶ ሲታይ ኢኮኖሚው ወደፊት እየተሻሻለ እንደሚሄድ ነው የሚያሳየው ሀያ ሀያ ሶስትም ሀያ ሀያ አራትንም ማለት ነው።

እዚህ ጋር ግን የልዩነቶች እንደፈጠሩ ነው የሚያሳየው ማለት ነው። አሁን በኢትዮጵያ እየታየ ላለው ኢኮኖሚያዊ ችግር በሰሜን ኢትዮጵያ የተካሄደው ጦርነትን ጨምሮ አሁንም ድረስ በአማራና በኦሮሚያ እንዲሁም በተለያዩ የአገሪቱ አካባቢዎች ያሉ ግጭቶች የራሳቸውን ጫና እንደፈጠሩ በባለሙያዎች ሲገለጽ ቆይቷል። በአንጻሩ የዋጋ ንረትን ለመቆጣጠር እየሰራው ነው የሚለው የኢትዮጵያ መንግስት ግን የአገሪቱ ኢኮኖሚ በችግሮች ውስጥ ሆኖም እድገት እያስመዘገበ እንደሚገኝ ይገልጻል። ከሶስት ሳምንት በፊት በተካሄደው የሚኒስትሮች ምክር ቤት የመቶ ቀናት ግምገማ ላይ

በ2015 ዓ ም የአገሪቱ ምጣኔ ሀብት በ7 ነጥብ 5 በመቶ ማደጉን ያወሱት የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋም ዘንድሮም ኢኮኖሚው የ7 ነጥብ ዘጠኝ በመቶ እድገት ያስመዘግባል ብሏል። የዳሳ ጥናቱ በአገሪቱ አሁን ባለው የዋጋ ግሽበት ሰዎች መኖር የማይችሉበት ደረጃ ላይ መድረሳቸውን አረጋግጧል የሚሉት ዶክተር ዳኪቶ ደግሞ መንግስት ኢኮኖሚያዊ ሁኔታው በሚሻሻልባቸው ጉዳዮች ላይ ትኩረት አድርጎ መስራት ይኖርበታል ሲሉ ይመክራሉ። ኢኮኖሚው ተሻሽሏል ብሎ የሚያስቡ ሰዎች ጥቂት ናቸው። አልተሻሻለም

ገበያ ይበቃል ለሚሉት ሰዎች ብዙ ነው የሚያስቀምጠው የዳሰሳ ላይና ይሄ የሚያሳየው እንግዲህ አገሪቱ ውስጥ ያለው የዋጋ ገሽበት ሰዎች መኖር የሚያይችሉበት ደረጃ ላይ የመድረሱ ነው የሚያሳየው። ይሄ መንግስት ቅድሚያ ሰጥቷቸው በተለይ እንግዲህ በአቅርቦት ላይ ብዙ መሰራት እንዳለበት ነው ማለት ነው። ለምሳሌ እርሻዎች በግባቡ መታረስ እንዳለባቸው

በተቻለ መጠን ደግሞ እዚህም እዛም ያሉት አለመረጋጋቶች መቀረፍ እንዳለባቸው ነው ማም ነው። ይሄም ብቻም ሳይሆን አንዳንድ የሰፊውን ማህበረሰብ ሊያገለግል የሚችሉ ሰርቪሶችን አቅርቦቶች ላይ መንግስት መስራት እንዳለበት ይገመታል። በተለይ ቅድሚያ ሰጠው ምንድነውም በሀገራችን ላይ እየተሰሩ ያሉት ለሀገሪቱ ሰፊው ማህበረሰብ የትኛው ጠቀሜታ አለው የሚለውን ለይቶ መስራት እንዳለበት እገምታለሁ።

አፍሮ ባሮሜትር በኢኮኖሚ ጉዳዮች ላይ የዳሳ ጥናት ያደረገበትና ጥልቅ ትንታኔ የያዘው ሰነድ ከሁለት ወራት በኋላ ይፋ እንደሚደረግ የተቋሙ የኢትዮጵያ ተወካይ አቶ ሙሉ ተካክሎ ገልጸዋል። ተቋሙ ከሶስት ወራት በፊት በኢትዮጵያ የፌዴራል ሥርዓት አወቃቀርን በተመለከተም ተመሳሳይ የዳሳ ጥናት አድርጎ እንደነበረ ይታወቃል። ለአሜሪካ ድምፅ አስማማየ ነው ዋሽንግተን ዲሲ።

የምሽቱ የመጨረሻው ዘገባችን ትምህርት ላይ ያተኩራል። የአሜሪካ ጠቅላይ ፍርድ ቤት ውሳኔ በኮሌጅ አመልካቾች ላይ ተጽዕኖ አሳድሯል። የፒቢኤስ የተሰኘው የቴሌቪዥን ፕሮግራም ዘጋቢ ሀሪ ስሪላቫን ከኒው ሜክሲኮ አልበከርክ ያደረሰን ዘገባ ስምኝሽ ቆየ ታቀርበዋለች። በጣም ፈርቻለው በጣም ስሜት የሚነካ እና የሚያበሳጭ ነገር ነው

ልክ እንደ ሁሌው ያስጨንቃል። ዩኒቨርሲቲ ለመግባት ማመልከቻዎችን ለሚሞሉ ተማሪዎች እነዚህ ስሜቶች አዲስ አይደሉም። ነገር ግን አሁን ደግሞ ተማሪዎች ራሳቸውን በጽሁፍ በሚገልጹበት ዋናው የማመልከቻቸው አካል ዙሪያ ተጨማሪ ጥያቄዎች አሏቸው። ከሞላ ጎደል ውድድር እንደሆነ ይሰማኛል። ጠቅላይ ፍርድ ቤቱ ባለፈው ክረምት ባሳለፈው ውሳኔ

በዩኒቨርሲቲዎች ቅበላ ወቅት ዘርን ግምት ውስጥ ማስገባት ለእኩልነት ጥበቃ የሚያደርገውን አስራ አራተኛ የዩናይትድ ስቴትስ ሕገ መንግስት ማሻሻያ የሚጻረር እንደሆነ አስታውቋል። በዚህ ውሳኔ ምክንያትም በሺዎች የሚቆጠሩ የወደፊት የኮሌጅ ተማሪዎች ማመልከቻቸው በሚገመገምበት ወቅት የዘር ማንነታቸው ምን ዓይነት ተጽዕኖ ሊፈጥር እንደሚችል ግልጽ አልሆነላቸውም።

ሉክ ላስኬ በአልበከርኪ ከተማ የሚኖር ተማሪ ነው። ልንጽፍ የምንችልበትን ርዕሰ ጉዳይ ያጥበዋል። ያንን ደግሞ አልወደውም። አሁንም ግን ብዙ ተማሪዎች በሚጽፏቸው አጭር የጽሑፍ መግለጫዎች እራሳቸውን ልዩና ብቁ አድርገው ሊያሳዩ የሚችሉ ሀሳቦችን ለማካተት ይጥራሉ። ለምሳሌ የጠቅላይ ፍርድ ቤቱ ዋና ዳኛ ጆን ሮበርትስ በጻፉት የውሳኔ ሀተታ ዩኒቨርሲቲዎች

አንድ ተማሪ ዘሩ በአሉታዊም ሆነ በአዎንታዊ አሊያም በሌላ መልኩ እንዴት ሕይወቱ ላይ ተጽዕኖ እንዳሳደረ የሚያነሳውን ሀሳብ ከግምት ውስጥ ማስገባት እንደሚችሉ አስፍረዋል። ለመሆኑ የዩኒቨርሲቲ መቀበያ ሂደቱ ከፍተኛ ውጥረት ላይ የሚደርስበት ጊዜ መቼ ነው የሚለውን ጥያቄ እንዲመልሱ ፒቢኤስ በኒው ሜክሲኮ ግዛት አልበከርኪ ከተማ ውስጥ የሚገኝ ሁለተኛ ደረጃ ትምህርት ቤት የኮሌጅ ቅበላ ኃላፊ የሆኑትን

ራፋኤል ፊግዌራ አነጋግሯቸዋል ፊግዌራ ቀደም ሲል በበርካታ ኮሌጆች የቀበላ ክፍል ውስጥም አገልግለዋል ተማሪዎች ግራ ተጋብተዋል ተማሪዎች ግራ መገባት ውስጥ ናቸው ለአንዳንዶቹ ደግሞ ሁኔታው ትንሽ አስፈሪ ነው አንዳንድ ተማሪዎች ጭራሽ ዘራችንን መጥቀስ አንችልም ብለው አስበው የሚጠይቋሉ ስለሱ ጭራሽ መጻፍ አንችልም

ወይንም የዘር ጉዳይን ከጽሁፋችን ውስጥ ጨርሶ ማስወገድ እንዳለብን ሰምተናል ይላሉ። ተማሪዎች አሁንም ራሳቸውን መሆን ይችላሉ። እቅዳቸውን ወይንም የተዘጋጁበትን መንገድ መቀየር የለባቸው። ነገር ግን ተማሪዎች በማመልከቻው የሚጽፉት አጭር ጽሁፍ ከጥቅላይ ፍርድ ቤቱ ጋር ለመወያየት እድል የሚያገኙበት ቦታ ነው። ዲን ጃኮቢ ደግሞ በአልበከርኪ አካዳሚ ውስጥ ያገለግላሉ። ቀድሞ ለማየት ያስባችሁት ኮሌጅ ካለ ተማሪዎች ሊገቡባቸው ስለሚያስባቸው ኮሌጆች አስቀድመው ማወቃቸው

ለመዘጋጀት ይረዳቸዋል። በዚህ አካዳሚ የሚሰጠው ፕሮግራምም ተማሪዎቹ ለኮሌጅ ማመልከቻቸው እንዲዘጋጁ የሚያግዛቸው ሲሆን ልጆች ወደ ኮሌጅ እንዲገቡ በማድረግ ትልቅ ስኬት አስመዝግቧል። በዚህ ዓመት ደግሞ ፕሮግራሙ ተማሪዎች ኮሌጆች ከግምት ውስጥ ሊያስገቧቸው በሚችሉበት መንገድ

ስላስተዳደጋቸው መጻፍ እንዲችሉ እየረዷቸው ነው። ይህ እኮ ተማሪዎች ስለ ራሳቸው መጻፍ አይችሉም ማለት አይደለም አይደል እንዴ። የሚያሳየው ኮሌጆች መረጃውን በውሳኔ አሰጣጥ ሂደታቸው በሚጠቀሙበት ሂደት ላይ ገደቦች እንዳሉባቸው ነው። ጠቅላይ ፍርድ ቤቱ ውሳኔ ካሳለፈ ወዲህ የተማሪዎች ስጋት በከፍተኛ ሁኔታ በመጨመሩ

አካዳሚው በሳምንት ብዙ ስልጠናዎችን ይሰጣል። ሁልጊዜ የማስበው ስለምጽፈው አጭር ጽሑፍ ነው። ተማሪዎች ባህላቸው፣ ዘራቸውና አስተዳደጋቸው በህይወታቸው ላይ ምን አይነት ተጽዕኖ እንዳሳደር ለመጻፍ መዘጋጀት አለባቸው። ማንነታቸውን እንዴት እንደለውጠውና ወደ ኮሌጅ ዘውት ለመግባት ስለተዘጋጁት ማንነት መግለጽ መቻል አለባቸው። ጄፍ ዋንግ ኮሌጅስ ላይክ የተሰኘው ፕሮግራም

መስራች ናቸው። ኮሌጆችና ዩኒቨርሲቲዎች የጠቅላይ ፍርድ ቤቱን ውሳኔ እንዴት ተግባር ላይ እንደሚያውሉት ግልጽ አይደለም። ሁዋንግ በአንድ ወቅት በክሌርሞንት ማኬና ኮሌጅ የተማሪዎች ቀበላ ክፍል ውስጥም አገልግለዋል። ኮሌጆች ተማሪዎች ስለ ማንነታቸውና ስለ አስተዳደጋቸው እንዲያብራሩ የሚጠይቁበትንና ስለ ራሳቸው የሚያስቡት ነገርን ተናገሩ የሚለውን ተጨማሪ ጥያቄ እየቀየሩ ነው። ፒቤስ በአካዳሚው ውስጥ ሶስት ተማሪዎችን አግኝቶ አነጋግሯል።

ማቲው ዋይት፣ ሲድኒ ማርክስ እና አኒ ፊልድ፣ ሶስቱም ከተለያየ አስተዳደግ እና ባህል ነው የመጡት። ፒቢኤስ በአጠቃላይ ፍርድ ቤቱ ውሳኔ ምን እንደተሰማቸው እና በኮሌጅ ማመልከቻቸው እራሳቸውን እንዴት ለመግለጽ እየተዘጋጁ እንደሆነ ጠይቋቸዋል። በቅድሚያ ሲድኒ ማርክስ፣ ዞሮ ዞሮ የሚጠይቁን ስለ ማንነታችንና ከየት እንደመጣን ነው።

ተማሪዎቹ ከአማካሪዎቻቸው የተሰጣቸውን ምክር ተቀብለዋል። አጭር ጽሁፉ የቅበላ ኮሚቴው እነሱን ለማወቅ እድል የሚያገኝበት መንገድ መሆኑንም ተረድተዋል። ማቲዩ ዋይት፣ በሁለት የተለያዩ ዓለሞች ውስጥ ነው የኖርኩት ማለት ይቻላል። ምክንያቱም በአንድ በኩል በከተማው ውስጥ ነው ተወልጄ ያደግኩት። ያ ማለት ነባር አሜሪካውያን በሚኖሩበት የተካለለ መሬት ላይ አልኖርም።

ስለዚህ በእነዚህ ሁለት ዓለሞች ውስጥ መኖር ምን አይነት ስሜት እንዳለው እንዳስብ አድርጎኛል። ጠቅላይ ፍርድ ቤቱ ውሳኔ አሳልፏል። ያ ግን የእኔን ማንነት አይቀይረውም። እኔ የምፈልገው ነገርና እስካሁን ያሳካሁትንም አይቀይርም። ስለዚህ በኒው ሜክሲኮ ግዛት የምኖር የላቲን ዝርያ ስለመሆኔ የጻፍኩትን አልለወጥኩትም። መጀመሪያ ላይ በማመልከቻ ጽሁፌ ስለ ዘሬ ምንም አላልኩም ነበር።

በእናቴ በኩል ያሉት ቤተሰቦቼ ዝርያቸው ጋያና ከተባለች ደቡብ አሜሪካ ውስጥ ከምትገኝ ቦታ ናቸው። ይህን የእናቴን ባህል ማክበርና ቦታ መስጠት እፈልጋለሁ ግን ደግሞ ያንን አልመስልም። ፒቢኤስ የሲድኒን ወላጆች እናቷ ጆሲ ሎፔዝ በአስጎብኝነት በምትሰራበት አልበከርኪ ሙዚየም ውስጥ አግኝቷቸው ነበር። ለእነሱ ጠቅላይ ፍርድ ቤቱ ያሳለፈው ውሳኔ የግል ሕይወታቸውን የነካ እንደሆነ ነው የሚገልጹት።

እኔ ራሴ ነጭ ሳልሆን በተመሳሳይ ስርዓት ውስጥ እንደማለፌ በጣም ትልቅ ሐዘን የተሰማኝ ምክንያቱም በትምህርት ህይወቴ ውስጥ ካሳለፍኳቸው በጣም ወሳኝ ነገሮች ውስጥ ከዓለም ዙሪያ የመጡ ተማሪዎችን ማወቅና ከነሱ ጋር መኖሬ ነው። በኒው ሜክሲኮ ግዛት በሚገኝ የመንግስት ትምህርት ቤት ውስጥ መምህር የሆኑት የሲድኒ አባት አለን ማርክ የሴት ልጁ አይነት እድል ለሌላቸው ተማሪዎች ይበልጥ ይጨነቃሉ።

ልጄ የሆነ ኮሌጅ ውስጥ እንድትገባ የሚያስችላት ጥንካሬ ያላት ብዬ አምናለሁ። የበለጠ የምጨነቀው እኔ በሰራሁባቸውና በብዛት ድሃ በሚኖርባቸው አካባቢዎች ባሉ ትምህርት ቤቶች ለሚማሩ ተማሪዎች ነው። እነዚህ ትምህርት ቤቶች ነባር አሜሪካውያንና የላቲን ዝርያ ያላቸው በብዛት ይማሩባቸዋል። የአብዛኞቹ ወላጆች ምንም አይነት የኮሌጅ ትምህርት ያላገኙ ናቸው። የኮሌጅ ላይክ መስራች ጄፍ ዋንግ በነዋሪዎች መካከል ያለው የሀብት ክፍፍል ልዩነት የሚፈጥረውን ክፍተትም ያስረዳሉ

ርስ በሀብት ክፍፍል ከፍተኛ ልዩነት አለ። ዝቅተኛ የገቢ ደረጃ ካላቸው ቤተሰቦች የሚመጡና የመንግስት ትምህርት ቤት የተማሩ ተማሪዎች ምናልባት ለሁለት መቶ ሃምሳ ተማሪዎች አንድ አማካሪ ነው የሚያገኙት። አንዳንዴም ለአምስት መቶ ተማሪ አንድ አማካሪ ብቻ ይኖራል። ለምሳሌ ልጄ በተማረችበት ትምህርት ቤት ለስድስት መቶ ተማሪዎች አንድ አማካሪ ብቻ ነው የነበራቸው። ሁዋንግ አሁን ዝቅተኛ ገቢ ያላቸው ተማሪዎች ከፍላጎታቸው ጋር የሚሄድ ትምህርት ቤትና እና

ሌሎች መረጃዎችን እንዲያገኙ ለማገዝ ኮሌጅስ ላይክ ዶት ኮም የተሰኘ ነፃ የድኅረ ገጽ አገልግሎት ይሰጣሉ። ቀደም ሲል በኮሌጅ ቅበላ ስራቸው ያገኙት ልምድ በዋጋ ሊተመን የማይችል የኮሌጆችን ውስጣዊ አሰራር እንዲረዱም አግዟቸዋል። ለምሳሌ የኮሌጅ ቅበላ የትምህርት ክፍሎች ከህግ ክፍሎቻቸው ጋር ተቀምጠው

ጠቅላይ ፍርድ ቤቱ ባስቀመጠው መንገድ ሕገ ወጥ ሳንባል አንድን ሰው ለማወቅ የሚያስችለን ምን አይነት ጥያቄ መጠየቅ እንችላለን የሚለውን ይወያያሉ። አሜሪካ ውስጥ ያሉ ሁሉም የኮሌጅ ቅበላ ቢሮዎች ሂደቱን እንዴት ሕግን ተከትሎ፣ ግን ደግሞ የተቋሙን ፍላጎት ባማከለ መልኩ ማከናውን እንደሚቻል ከሕግ አማካሪዎች እየተነጋገሩ ይመስለኛል።

በአልበከርኪ አካዳሚ የሚያገለግሉት ራፋኤል ፊጉዌራ ግን ይህ የተማሪዎችን ማንነት አይቀይርም ይላሉ። አሁንም ቢሆን ተማሪዎች ራሳቸውን መሆን አለባቸው። አሁንም ኮሌጆች ስለ እነሱ እንዲያውቁ የሚፈልጉትን ታሪክ ማቅረብ አለባቸው። በአልበከርኪ ኮሌጅ ውስጥ በሚሰጡት ግንዛቤ ማስጨበጫ ትምህርቶች ተማሪዎች እንደ ኮመን አፕ የመሳሰሉ የኮሌጅ መግቢያ አመልካቾች ከአንድ ሺህ በላይ ለሆኑ ኮሌጆችና

ዩኒቨርሲቲዎች ለማመልከት ሊጠቀሙበት ስለሚችሉት መተግበሪያ እና በአጭር ጽሁፍ ፈንታ የጽሁፍ ፈተና ስለሚሰጡ ትምህርት ቤቶች እንዲያውቁ ያግዟቸዋል። በሰው ሰራሽ ልህቀት ወይም ኤአይ ጽሁፎቻቸውን መጻፋቸው ብልህነት ሊሆን እንደሚችል ግን ማስተዋል እንደሚያስፈልገውም ያስጠነቅቋቸዋል። ለማቀድ ወይንም በሆነ ርዕስ ላይ ለማተኮር እንዲረዳቸው ሰው ሰራሽ ልህቀት ቢጠቀሙ እንኳን

በመጨረሻ ጽሁፉ የራሳቸው ስለመሆኑ በሀቀኝነት መናገር እንደሚችሉ እርግጠኛ መሆን አለባቸው። እነዚህ ተማሪዎች አጭር ጽሁፎቻቸውን በራሳቸው መጻፋቸው ለታሪካቸው እውቅና መስጠት ማለት ነው። የተከበራችሁ አድማጭ ተመልካቾቻችን ለምሽቱ የያዝናቸው መሰናዶች እዚህ ላይ ተጠናቀዋል። የደንገረመው መሰናዶውን በመምራት ኤልያስ አስማረ፣ ስርጭቱን በማቀናበር ጽዮን ግርማ፣ በዋና አዘጋጅነት ከመላ አሜሪካ ድምፅ ባለሙያዎች ጋር እንሰናበታለን። ጤና ይስጥልን።

どっちのどっちのどっちのどっ